አውጥተህ ስለምታስገባን፣ አስተኝተህ ስለምታነቃን፣ አሳቅደህ ስለምታስፈጽመን ክብር ምስጋና ላንተ ይሁን። ዘመናችንን በሞገስህ ከልለው፣ የተባረኩ ወራቶችን ጨምርልን። የምረት ፊትህን ላለም ሁሉ እንድትመልስ አንተ ለምታስፈልጋቸው ለተጨነቁ ሁሉ መረጋጋትና እረፍት እንድትሰጥ እንጠይቃሃለን። ተስፋችንንም በአንተ ላይ ያድርግልን። በዘመናችን ሁሉ ስለረዳህን፣ በመውጣት በመግባታችን ሁሉ ስለተጠነቀቅልን፣ በጉድለታችን ሁሉ በበረከት ስለሞላህልን፣ የማይገባንን ሕይወትና ህለውና ስለሰጠህን እናመሰግንሃለን። የሁሉ አምላክ እግዚአብሔር ሆይ፣ ስንደክም የማትደክመው ጌታ፣ ልባችን ሲዘል ሁል ጊዜ የበረታኸው አንተ አምላክ ስለምታነቃንና እስትንፋስን እንደገና ስለምትሰጠን ምስጋና ከልባችን ስካሪያም ላንተ ይሁን እንላለን። አቤቱ የሰራዊት አምላክ ቅዱስ የዓለም ተስፋ ልባችን ተስፋ ሲቆርጥ ሁልጊዜ ስለምትደርስልን ተስፋ መቁረጥ እንደ ፈሳሽ እንደ ጎርፍም ይዞን እንዳይሄድ ነጥቀህ ስለምታወጣን ከራሳችን ጋር በጣም ስንተያይ ወደ ሰዎችን በጣም አትኩረን ስንመለከት ሁልጊዜ ወደ ተሰቀልከው ወደ አንተ ደምህን ወደ አፈሰስከው ወደ አንተ ወደ ታላቁ መድህን እንድንመለከት በቃልህ ስለምትገስጸንና ስለምታነቃን ጌታ ሆይ እናመሰግናለን።